በመጀመሪያ ርዕሰ ዜናው። የአፍሪቃ መሪዎች ቀውስ ውስጥ ለምትገኘው ቡሩንዲ መፍትሄ ለማፈላለግ ዛሬ ታንዛኒያ ውስጥ ጉባኤ ከፈቱ። ራሱን እስላማዊ መንግስት እያለ የሚጠራው አማጼ ቡድን በሰሜን ሶሪያ የኮባኔ ከተማን በአብዛኛው በመቆጣጠር ወደ ቱርክ ድንበር እየቀረበ መሆኑን ዜና ምንጭ ሮይተርስ ዘገበ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ፈረንሳይ ውስጥ በብስክሌት አደጋ አንድ እግራቸው ተሰበረ። ዜናው በዝርዝር የአፍሪቃ መሪዎች ቀውስ ውስጥ ለምትገኘው ቡሩንዲ መፍትሄ ለማፈላለግ ዛሬ ታንዛኒያ ውስጥ ጉባኤ ከፈቱ። የቡሩንዲ ፕሬዚደንት የፒየር እንኩሩንዚዛ ለሶስተኛ ዙር ምርጫ ተወዳዳሪ ሆኖ መቅረብ የቡሩንዲን ሕዝብ አስቆጥቶታል። አንድ ወር ባልሞላ ጊዜ ውስጥ የአፍሪቃ ፖለቲከኞች እንዲመክሩ በተሰበሰቡበት የታንዛኒያዋ ዳሬ ሰላም ከተማ ፕሬዝዳንት ፒየር እንኩሩንዚዛ እንደማይገኙ ቃል አቀባያቸው ለፈረንሳይ ዜና ወኪል ገልጿል። እንደ ቃል አቀባያቸውም ከሆነ እንኩኑ ዚዛን ወክለው የውጭ ጉዳይ ሚኒስትሩ በጉባኤው ይገኛሉ። የዛሬው ጉባኤ የተዘጋጀው ኬንያን፣ ሩዋንዳን፣ ታንዛኒያን፣ ዩጋንዳን እና ብሩንዲን ባቀፈው የምስራቅ አፍሪቃ ማህበረሰብ ወይም በእንግሊዝኛ መጻሩ ኢኤሲ ነው። የሩዋንዳ ፕሬዝዳንት ፓውል ካጋሜ በጉባኤው እንደማይሳተፉ ባለስልጣናት ከኪጋሌ ገልጿል። ይሁንና የምስራቅ አፍሪቃ ማህበረሰብ አባል ያልሆነችው ደቡብ አፍሪካ ፕሬዝዳንት ያኮብ ዙማ ስብሰባውን ተቀላቅለዋል። ሰሜን ምስራቅ ናይጄሪያ ማይዱግሪ ከተማ ውስጥ በሚገኝ አንድ የገበያ ስፍራ በደረሰ የቦምብ ጥቃት አንድ ሰው ሲገደል ሶስት ሰዎች መቁሰላቸውን የአይን እማኞች ዛሬ ገለጹ። የሀገሪቱ ባለስልጣናት እንዳስታወቁት ሌላ አጥፍቶ ጠፊ ትናንት መስጊድ ውስጥ ከራሱ ሌላ ቢያንስ 29 ሰዎችን በቦምብ ፍንዳታ ገድሏል። ጃፉር አሚኑ የተባሉ ነጋዴ እንደገለጹት የዛሬው ፍንዳታ የደረሰው በጋምቦሩ ገበያ ከማይ ዱግሪ ጉምሩክ ጽሕፈት ቤት አቅራቢያ ነው እንደ አይን እማኞች ገለጻ በዚህ ገበያ ባለፉት ሶስት ዓመታት በተደጋጋሚ ጥቃት ደርሷል ለጥቃቱ የሚጠረጠረው ናይጄሪያ ውስጥ የሚንቀሳቀሰው አማጺ ቡድን ቦኮ ሀራም ነው የቦኮ ሀራም ታጣቂዎች ሰሜን ምስራቅ ናይጄሪያ ውስጥ የሚገኙ ሁለት ከተሞች ላይ ዛሬ ጥቃት ማድረሳቸውም ተዘግቧል የአውሮፓ ህብረት የድንበር ጠባቂ ድርጅት በምጻሩ ፍሮንቴክስ ዛሬ እንዳስታወቀው ከአርብ ዕለት አንስቶ ከ አምስት ሺህ በላይ የሜዲትራኒያን ባህር ስደተኞችን ለማዳን ተችሏል። ከእነዚህም ውስጥ አብዛኞቹ ከሊቢያ በ25 ጀልባዎች የተጓዙ ስደተኞች ናቸው። የጎርጎርሲያዊው አዲስ ዓመት ከገባ ከጥር ወር አንስቶ ብቻ ከ45 ሺህ የሚበልጡ ህገወጥ ስደተኞች ኢጣሊያ ገብተዋል። እንደ ዓለም አቀፍ የስደተኞች ድርጅት መረጃ ከሆነ ደግሞ 1770 የሚሆኑ ወንዶች፣ ሴቶችና ህጻናት በአደገኛው የባህር ጉዞ ህይወታቸውን አጥተዋል። የአውሮፓ ኮሚሽን ቁጥራቸው ከ40 ሺ በላይ የሆኑ ከሶሪያና ኤርትራ በኢጣሊያና በግሪክ በኩል አውሮፓ የገቡትን ስደተኞች አባል ሀገራቱ እንዲቀበሉ ባለፈው ሮብ ጠይቋል። አድማጮች የምትከታተሉት ከዶጄፌላ የሚተላለፈውን የዓለም ዜና ነው። የጀርመን የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር እስራኤል ከፍልስጤም ጋር ራሱን ስለቻለ የፍልስጤም ሰላማዊ ግዛት መስረታ እንድትደራደር ዳግም አሳሰቡ። በእስራኤል ዘላቂ መረጋጋት እንዲሰፍን ይህ መሰረት ነው ብለዋል። ኢየሩሳሌም ውስጥ ዛሬ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር የተገናኙት ሽታይንማየር ማየር ኔትንያሁ የሁለት ግዛት መፍትሄ ሀሳብን ቢቀበሉም ወቅታዊ ሁኔታ አመቺ እንዳልሆነ አሳስበዋል። የጀርመን ውጭ ጉዳይ ሚኒስትር ባለፈው ዓመት በግጭቱ ከ2200 በላይ ሕይወት ወደ ጠፋባቸው የፍልስጤን ቦታዎች ነገ ሰኞ ተጉዘው ሁለቱ ቡድናት የሚቀራረቡበትን መንገድ ያፈላልጋሉ ተብሏል። ራሱን እስላማዊ መንግስት እያለ የሚጠራው አማጺ ቡድን በሰሜን ሶሪያ የኮባኔ ከተማን በአብዛኛው በመቆጣጠር ወደ ቱርክ ድንበር እየቀረበ መሆኑን ዜና ምንጭ ሮይተርስ ዘገበ። ከዚህም ሌላ አማጺ ቡድኑ ኢራቅና ሶሪያ ውስጥ ስልታዊና ወሳኝ የሆኑትን ከተሞች ራማዲና ፓልሚራን በእጁ አስገብቷል። በዚህም የተነሳ የሶሪያና የኢራቅ ድንበሮች በሙሉ በቁጥጥሩ ይገኛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ፈረንሳይ ውስጥ በብስክሌት አደጋ አንድ እግራቸው ተሰበረ። ይህንን የገለጸው ጄኔቫ የሚገኘው አንድ የዩኤስ አሜሪካ ተልኮ ነው። ተልኮ እንደገለጸው ጄኔቫ በሚገኝ አንድ ሆስፒታል የታከሙት ጆን ኬሪ ከዚህ በተጨማሪ ጉዳት አልደረሰባቸውም። ኬሪ ስለ አወዛጋቢው የኢራን የአቶም መርሃ ግብር ለመወያየት ቅዳሜ ዕለት ጄኔቫ ላይ ከኢራን አቻቸው መሀመድ መሐመድ ጀዋድ ዛሪፍ ጋር ተገናኝተው ነበረ። የ71 ዓመቱ ሚኒስትር ወደ ውጭ አገር ለስራ በሚጓዙበት ወቅት ብስክሌታቸውን ይዘው ይጓዙ እንደነበርም ተመልክቷል። ጆን ኬሪ በደረሰባቸው የእግር ስብራት የተነሳ ማድሪድና ፓሪስ የነበራቸው ቀጠሮች ተሰርዘዋል። በሺ የሚቆጠሩ ቬንዙዌላውያን የፕሬዚዳንት ኒኮላስ ማዱሮ መንግስትን በመቃወም ዛሬ አደባባይ ወጡ። ሰልፈኞቹም በእስር ላይ የሚገኙት ተቃዋሚዎች እንዲለቀቁ ጠይቀዋል። በመዲና ካራካስ ብቻ ከ5000 የሚበልጡ ሰልፈኞች መገኘታቸውን ዜና ምንጮች ጠቅሰዋል። ተቃዋሚ ፖለቲከኞች ዳንኤል ሴባዮስ እና ሊዮፖልዶ ሎፔስ ከጥቂት ቀናት በፊት የረሃብ አድማ ያደረጉ ሲሆን ሁለቱ ተቃዋሚ ፖለቲከኞች እንደ ኤሮፒያን አቆጣጠር በ2014 ዓ.ም መጀመሪያ ላይ ከ40 በላይ ሰዎች ሕይወት ለጠፉበት ተቃውሞ ተጠያቂ ናችሁ ተብለው ወህኒ ቤት ይገኛሉ። ይህ ዶችቨለ ነው። አድማጮች የዕለቱን ርዕሰ ዜና በድጋሚ ላሰማችሁ። የአፍሪቃ መሪዎች ቀውስ ውስጥ ለምትገኘው ቡሩንዲ መፍትሄ ለማፈላለግ ዛሬ ታንዛኒያ ውስጥ ጉባኤ ከፈቱ። ራሱን እስላማዊ መንግስት እያለ የሚጠራው አማጺ ቡድን በሰሜን ሶሪያ የኮባኔ ከተማን በአብዛኛው በመቆጣጠር ወደ ቱርክ ድንበር እየቀረበ መሆኑን ዜና ምንጭ ሮይተርስ ዘገበ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ፈረንሳይ ውስጥ በብስክሌት አደጋ አንድ እግራቸው ተሰበረ። ዜናው አበቃ።